You're with SBS Radio። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እና መሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ሊጎብኙ። ሎሬት ዶክተር መላኩ ወረደ በዓለም ምርጥ የተባለ የዘር ባንክ ለመጀመሪያ ጊዜ ኢትዮጵያ ውስጥ ያቆሙ ናቸው። በአሁኑ ወቅት የ84 ዓመት ሰው ሲሆኑ ከመጠወራቸው በፊት በዘረመልና ሰብል ጥናቶች ከፍተኛ ተመራማሪ በመሆን በአገር ውስጥና በዓለም አቀፍ ድርጅቶች በሙያ መስካቸው ለረጅም ዓመታት አገልግለዋል። ለላቀው ሙያዊ አስተዋጽኦቸውም በርካታ ሽልማቶችን አግኝተዋል ዛሬም ቢሆን ተጠዋሪ ነኝ ብለው ከመስኩ ገለል አላሉም ለካናዳው ዩኒታሪያን ሰርቪስ ኮሚቴ በገዲብ አማካሪነት እንዲሁም መስራች አባል ለሆኑበት ኢትዮ ኦርጋኒክ ሲድ አክሽን የክብር ጠባቂ ናቸው ለቃለ ምልልሳችን መነሻ ያደረግነው የዘረመል ምህንድስና ጠቃሚና ጎጂ ጎኖች ምንድን ናቸው በሚል መጠይቅ ነው ኢትዮጵያንም ሆነ ሌላ ተመሳሳይ ደረጃ ላይ ያሉ ሀገሮች ወይም በአህጉር ደረጃም ብንሄድ ለምሳሌ ለአፍሪካ፣ ለላቲን አሜሪካ ወይም ሩቅ ምስራቅን እንደሆነ በተለይ እንግዲህ እኔ ስለ ኢትዮጵያ ነው መናገር የምፈልገው ወይም በአፍሪካ ደረጃ ይቻላል። የዚህ ውጤት እጅግ አደገኛ ነው ብዬ ነው የምገምተው። ምክንያቱም አንደኛ ጥሬ ሀብት ያለው እዚህ ነው። ቴክኖሎጂው በደንብ አድርጎ የዳበረው ውጭ ነው። አሁን እነዚህ ዓለም አቀፋዊነት ባህርይ ያላቸው ኩባንያዎች መልቲናሽናልስ የሚባሉ ናቸው። እነሱ የሚያደርጉት ምንድን ነው? ለትርፍ ነው። እነዚህ መልቲናሽናልስ ማለት ነው። እነሱ በሚፈልጉት መልክ አትራፊነቱን አይተው ለመሸጥ እንደሚያመች አድርገው ነው የሚያመርቱት። በዛ ማዕቀፍ ውስጥ ያለ ጉዳይ በዛ ኮንቴክስት ማለት ነው። ተጀምሮ የለማና ስራ ላይ የዋለ ነገር መጥቶ እዚህ ላይ እንደኛ ሀገር ቀጥታ እሱን ጥቅም ላይ ማዋል በጣም በጣም በአመዛኝነቱ አደገኛ ነው ብዬ ነው ምገምተው። አደገኛ ነው ሲባል አደገኛነቱ ከምን አኳያ ነው? በብዙ ጎን ይታያል። ለምሳሌ የምግብ ዋስትናን በተመለከተ ኢትዮጵያ የብዝሃ ሕይወት ሀገር ናት። በዓለም ውስጥ ጥቂቶችን አሉ እንግዲህ አስራ ሁለት ወይም ከዛ አካባቢ ያሉ ቢባል በዓለም አቀፍ እውቅና ያላቸው ማዕከላት በብዝሃ ሕይወት። ከዛ ውስጥ ተጨምቆ አምስት አሉ ደግሞ በጣም እጅግ በጣም በጣም አብዛብ ናቸው የሚባሉት። ከእነሱ ውስጥ ደግሞ አንዷ ኢትዮጵያ ናት። ኢትዮጵያ ቻይና ተነሰ እንደ መሳሰል አምስት ውስጥ ማለት ነው። ያ እንግዲህ ብዛ ሕይወት እንዴት መጣ ብትል ህብረተሰቡ ለብዙ ሺህ ዓመት በተፈጥሮ እየታገዘ የተፈጥሮ ኃይል አስገድዳም ሆነ ተለዋዋጭ ሁኔታዎች አሉ አይደለም? የአየር ንብረት ይለዋወጣል፣ ለአፈሩ የተለያየ ነው። ብዙ ብዙ አይነት ፍላጎቶች ይኖራሉ። እንደዛን ሁሉ ባቀፈው መልኩ ተጽዕኖ ሲኖር ከዛ ጋር አብሮ በማስማማት በእጅግ በሚያስደንቅ ጥበብ ግብርና ህብረተሰቡ ሲያለማ ሲያዳብር ያቆየው ያለማው ቀላል ያልሆነ ሲጠና ቢውል በብቃት የማይሸፈን ሀብት አለ። እኛ ለጊዜውም በመጠኑ ነው የምናውቀው። እኛ ብቻ ሳንሆን ከእኛም በፊት እንደነ ቫቪሎቭ አይነት የታወቁ ዓለም አቀፍ ሳይንቲስቶች የጥንት ሌሎች ብዙዎች እየመጡ እንደውም ይሄን እውቅና የሰጡትን መጀመሪያ እነሱ ናቸው። እኛ በኋላ በእርግጥ ስንደር እነዛ ውስጥ ገብተን አሁንም ድረስ ያለ ጉዳይ ነው እና ይሄ ሀብት ሚዛናዊ በሆነ መልክ እየተራመደ ያለ ነው ልል የፈለግኩት ምንድን ነው። ለምሳሌ ኢትዮጵያ የአየር ንብረቷ ተለዋዋጭ ነው፣ ከቦታ ቦታ ይለዋወጣል። ከቦታ ቦታ ስለ በአንድ ቦታ እንኳን በአንዲት አካባቢ በጥቂት ኪሎ ሜተር ውስጥ ልዩነት አለ። አፈሩም እንደዚሁ፣ ምድረ ገጹም እንደዚሁ። ጋራና ሸንተረር፣ ሜዳማ ይህን የመሳሰለ ነው። በዛ ላይ ነው የሚመረተው። እርግጥ ሰፊ ቦታዎች አሉ። ወደ በረሃው አካባቢ ስትሄድ የኢትዮጵያ በእውነቱ በብዙ በብዙ መልኳ ብዛነት ያላት ናት። ያ ላይ አምጥተ እነዚህ መልቲናሽናልስ የተባሉት ዓለም አቀፍ ኩባንያዎች የሚያመርቱት ነገር አንደኛ አግባባዊነቱ ላይ ነው መነጋገር ያለብን። እነዚህ ገበሬዎች አሁን እኛ ሀገር ያሉትን ብንወስ ከተፈጥሮ ሂደት ጋር አብሮ የተለወጠ የሚሄድ የዝርያ አይነት ነው እንግዲህ ሲያዳብሩ የቆዩት ከውጭ የመጣ አንድ ነገር መጥቶ እዚህ ቀጣይነት አይኖረውም አንድ ሁለተኛ እሱን ለማስፋፋት በሚሞክርበት ጊዜ እኛ እጅ ያለውን ብዛ ህይወት በሙሉ ድምጥማጡን ነው የሚያጠፋው ለምን ዲስፕሌስሜንት በእነሱ አባባል በውጭ አባባል ይኖራል ማለት ነው ያ ሁሉ ሀብት እንዳልነበረ ይሆናል ብዙ ሊከራከሉ ይችላሉ ለምሳሌ አሁን አዎ፣ ለአንድ አካባቢ እንደሚያመች አድርገም ያመረት ነው ድርቅ የሚቋቋም አምርተናል ሊል ይችላል። አይሆንም። ሶ ለአንዲት ቦታ ለተወሰነ ጊዜ ሰራ ብንል ቀጣይነት ይኖራል? ይሄ በጣም አጠራጣሪ ነው። ሁለተኛ፣ ዩኒፎርም ነው፣ አንድ ወጥ ነው የሚሆነው። ብዙ ጊዜ አንድ ወጥ ነገር ምን ጊዜም ቢሆን በሽታ የሚሆን ነው። ምንም አይነት ተጽዕኖ ቢመጣ አንዴ ነው የሚያጠፋው እዚህ ግን ያለው ብዝሃ ህይወት እንደዚሁ ድምድማቱ በአንድ ጊዜ አይጠፋም። ለምን? ብዝሃነት ስላለው፣ ተለዋዋጭነት ስላለው፣ ተለማምዷል። ቦታውም አብሮ የሚጓዝ ነው። በውጭ አባባል ብሮድ ጄኔቲክ አዳፕቲቭ ጂን ኮምፕሌክስ የሚባል ነገር አለ። እንግዲህ ምንድነው? በሆነ ሚዛናዊ ወይም ኤክሊብረም ያለ ነገር ነው ይህንን ሚዛናዊ ነገር ነው የምናያስታውሰው። ይሄ እንዳይሆን ነው መጠንቀቅ ያለብን። አንድ ይሄ ነው። ሌላው ደግሞ በጂኤምኦ መልክ ለምግብ እርዳታ ቢመጣ፣ ለምሳሌ የሚመጣው በዚሁ መልክ የተዘጋጀ አይደለም ማለት አንችልም። ምክንያቱም ያ የሚልከው አገርም ሆነ ተርፎት የሚልከው አብዛኛውን ጄኔቲካሊ በዘረመል ምህንድስና የተለወጠ ማቴሪያል ነው እና እሱ በሚመጣበት ጊዜ ምንድነው ያለው ችግር? ምናልባት ለዘር ቢጠቀሙበት ሊበክል ይችላል። ያ ዘረመል ሌላውን ይበክልባሃል። ከበቀለ መመለሻ የለውም። በጤና በኩል ደግሞ የሚያመጣ ጉዳት ይኑር አይኑር፣ እዚህ ላይ ትልቅ ትልቅ ትልቅ አከራካሪ ነገር አለ ወርልድ ሄልት የዓለም ጤና ጥበቃ ሪፖርት እንዲህ ምንም ችግር የለም ብሏል ይባላል። በአንድ በኩል ደግሞ በሰፊው የተጻፈ ብዙ አይነት ጽሁፎች አሉ ለረጅም ጊዜ ሎንግተርም የሆነ የጤና ችግር እንደሚያመጣ። አሁን ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል? በዚህ መልክ ምን ያህል ተስፋፍቷል ትላለህ? ይሄ የታወቀ ነው ደግሞ በበቆሎ ላይ ሞክር ሙከራ ሁሉ ታስቧል። በኢትዮጵያ ግብርና ሚኒስቴር በኩልስ ያለው አተያይ ምንድን ነው? ይህንን አስመልክቶ እንግዲህ በመንግስት በኩል ያለው ፖሊሲ እኔ ውስጡን ጡር አድርጌ ባላ ከማቀው ድረስ የቢቲጅኑ ተፈቅዷል፣ በገደብ ፖሊሲ አለ። የተፈቀደ የበቆሎም እንደዚሁ ነው የተባለው፣ ሙከራ ማለት ነው። ይሄ በዘገባ ላይ የሰማሁት ነው። እኔ ውስጥ በማማከርም በምንም አልተሳተፍኩም። እንደ ሌላ ሀገር አልተስፋፋም። መስፋፋቱ አይቀርም፣ አሁን ካልተጠነቀቅን ማለት ነው። ለምን መሰለህ? ቀስ ብሎች የመግቢያ ዘዴ ናት እንደ አረብና እንደ ግመሉ አይነት ተረት ቅድም እንዳነሱት ከጤና አኳያ የተለያዩ ችግሮችን እንደሚያስከትል ይነገራል። ከካንሰር ጀምሮ እስከ ሌሎች አነስተኛ የሆኑ ችግሮችን ጭምር አብሮ እንደሚኖር። በሌላ በኩል ደግሞ አንዱ የመከራከሪያ ጉዳይ ከትሩፋቶቹ አኳያ አንድ የምግብ ዋስትና፣ ሁለተኛ ከኢኮኖሚ አኳያ ርካሽ ነው፣ ሶስት የተለያዩ የሕክምና ግልጋሎቶች ላይ ለመዋል እንደዚሁ ወጪውም ርካሽ ነው። ከድርቅን ለመቋቋም የሚሉ መከራ ከራዮች አሉ። በእርግጥ እነዚህ የሳይንቲስቶቹ አተያይ እና እንደ ኩባንያዎቹ የህዝብ ግንኙነት ስራዎች የተለያዩ አተያዮች ናቸው። ከዛ ባሻገርስ በተፈጥሮ አካባቢ ላይ ወይም በለም መሬቶች ላይ ምን አይነት በኤንቫይሮንመንት አኳያ የሚያደርሳቸው ጉዳቶች አሉ? እስካሁን በዚህ ዘርፍስ ያላችሁ ምልከታ ምንድን ነው? ከባድ ነው የሚሆነው ለምሳሌ አሁን እንደኛ ቅድም ላልከው ተቃራኒውን ነው የምናገረው። ቅድም ለዘረዘርካቸው የምግብ ዋስና ነው ያጠፋል። እንደውም ልመና ውስጥ ነው የምንገባው። ባስኬት ኬስ የሚሉት የለም እንደዛ ነው የምንሆነው የሚል እንትን ነው እኔ ያለኝ አመለካከት። ዋስና አይኖረውም። እዚህ ላይ መታሰብ ያለበት አማራጮቻችንን ይልቅ ሰፋ አድርገን መያዝ ነው። ይሄንን የሚያስፈልግ እንደ አግባብ ምንድን ነው ይሄን ራሱን ቴክኖሎጂውንም ማወቅ አስፈላጊ ነው። ኢንጂነሪንጉን ማለት ነው የምታውሉበት ራስ ለአንተ እንደሚበጅህ ለሀገር እና ለአካባቢውም ሆነ ለገበሬውም ለምንም ለምርቱም ለማንኛውም ነገር ያመቻል ብለ በምታምንበት ደረጃ ለመስራት የምችለው እውቀቱ አንተ እጅድ ሲኖር ነው ሙያው በእርግጥ መሬት ላይ ሰፍሮ እጅ ላይ ሲኖር ነው። ገበሬውን ስታሳትፈው ነው። ገበሬው እንዲያውቅ ያስፈልጋል። ነገር ግን አሁን ባለበት ደረጃ ፈጽሞ ፈጽሞ የማይታሰብ ነው። ምግብ ዋስትና ያመጣል የሚሉት ነገር ዋን ሳይዝ ፊትስ ኦል፣ ይቅርታ፣ በእንግሊዝኛ እንግዲህ እንዲህ ነው የሚሉት ወይም አንድ ሸሚዝ ለሁሉ ልክ ይሆናል ብሎ እንደማመን ማለት ነው ወጥተ ሲሆን ደግሞ ለአንዱ አካባቢ ብቻ ነው የሚሆነው። ለዛውም ደግሞ እዛ አካባቢ ለአንድ ሰሞን ይሠራ እና በኋላ ከጥቅም ውጭ ይወጣል። እንደገና መተካት አለብ። ሁለተኛ ደግሞ ከካምፓኒው ነው ለአንተ የሚሸጥልህ። አንተ ራስህ ባለቤት ሆነህ ልታመርተው አይችልም። በየጊዜው ከሱ መግዛት አለብ እና አፍሪካ ውስጥ አሁን ትልቅ የተፈጠረው ችግር ይሄ ነው። ብዙ ቦታ ለማስተማሪ ዞር ላይ ይቻላል። አፍሪካን በሙሉ አደረሻሉ። በዚሁ ስራ እንዳየሁት አሁን ምንድን ነው፣ መጀመሪያ ያቀምሳሉ ሳሉ በነጻም የሰጡበት ጊዜ አለ። በኋላ እንደገና አሁን አፍሪካ ውስጥ ብዙ ቦታ ብትሄድ ተሰልፈው በልመና በትንሽ ለማግኘት ብዙ ጊዜ እየፈጀባቸው ሲማረሩታል። እሱም ሆኖ ደግሞ እጃቸው ላይ ያለው ጠፍቶ የዚህ ኩራኛ ሆነው በመቅረታቸው ነው። እኛ እዛው ስልንገባ አንፈልግም። እስካሁን ይመስገን ደህና ነን። ግን በዚህ ይዘት እንደ አይነቱን ነገር አምድተ እናስፋፋ ብንል እዛ ቀለበት ውስጥ ነው ምንገባው። ምግብ ዋስትና ጉዳይ አንስተዋል። ምግብ ዋስትና ሲባል ምን ማለት ነው? የምግብ ዋስትና ለአንድ አገር አስፈላጊነቱ ከምን አኳያ ነው? ምግብ ዋስትና አንዲት አገር አላት ወይም አስጠብቃለች ሲባል በምንድን ነው መመዘኛ ወይም መስፈርቱ? በጣም ድሮ ብዙ ነገር ነው። አንደኛ ምንድን ነው ምግብ ዋስትና? ምግብ ማለት በብዙ ማምረት ብቻ አይደለም እንትንም አለው ኑትሪሽን በለው ይሄ ለጤናህም ለብቃት እንዲኖረ ያስፈልጋል። ምግብነቱ፣ ለገበያም ደግሞ ለትርፍም አምራቹ ማትረፍ አለበት። ለቤት ውስጥም መጠቀም አለበት። ለዘርም መጠቀም አለበት። አራት ጉዳዮች አሉ ማለት ነው። ተደጋጋሚ ኢትዮጵያን የሚያጠቁ ድርቅና ረሃብ ለመቋቋም በተለይ ከግብርናው ዘርፍ የዘረመል ምህንድስናን አካቶ ምን አይነት ፖሊሲ ቢሆን ይበጃል ይጠቅማል ይላሉ? ምን አይነት ምክር ይለግሳሉ ለመንግስት ፖሊሲ ቀራጮች? አዎ ጥሩ ጥያቄ። እኔ በበኩሌ አማራጮቹ ላይ ሰፋ አድርጎ መያዝ ነው። የምዕራብ ሞዴል ላይ እጅግ ብዙ አለ ማተኩ አሁን እርግጥ ደስ የሚለው ምንድን ነው አገር በቀል የሆኑ የምርምር ድርጅቶች የሚያመርቱት አለ የሚሰሩት ስራ አለ። እነሱም ይሄንን ታሳቢ አድርገዋል ብናወራው በማድረጋቸው እንደ በምርጥ ዘር መልክም የሚቀርበዋሉ ጥሩ ውጤቶች እያሳዩ ነው። ነገር ግን እኔ አሁንም ቢሆን እዛ ላይ ብቻ ይበቃል ብዬ አላስብም። ለምሳሌ ዘር ባንክን በተመለከተ እሱ እየተካሄደ ነው፣ ግን በፖሊሲ መታቀፍ አለበት። ሌላ ሌላም ብዙ አማራጮችን ጥሩ አድርጎ ሰፋ አድርጎ ማወቅ ያስፈልጋል። አሁን የምናወራው ላይ ግንዛቤ እንዲኖር ሰፋ አድርጎ መታወቅ እንዲችል በፖሊሲ ቀራጮቹ መሀል ጥሩ አድርጎ እንዲታወቅ በተገኘው መንገድ በውጭ አባባል አዌርነስ እንዲኖር መደረግ ይኖርበታል። በፖሊሲ ደረጃ መኖር ያለበት ጉዳይ ነው። ሌላው ደግሞ ይሄ አሁን የምንለው ከውጭ የሚመጣው ማንኛውም በምግብ እርዳታ የሚምጣ በምንም እሱ ላይ መጥቶ ምን ላይ እንደሚውል በአጋጣሚ ለዘር ተብሎ እንዳይውል ለምን በምግብ መልክ ይሰጥና ቀስ ብሎ ደግሞ ወደ ምርታ ላይ አውሉት የሚል ነገር ከመጣ እሱ አደገኛ ነው። እሱን መገደብ ያስፈልጋል። ፖሊሲ አለ። ምን ያህል ብቃት እንዳለ ያ ፖሊሲ እኔ ለጊዜው ማገለው ግን እጠራጠራለሁ። ለምን እዚያ ላይ እንዳየሁት ሲወያዩ ድንድ አይነት ላይ ደከም ያለ መሆኑ ይታየኛል። ሎሬት ዶክተር መላኩ ወረደ፣ ዩኤስሲ ካናዳ ኢንተርናሽናል እና የኢትዮ ኦርጋኒክ ሲድ አክሽን የበላይ ጠባቂ ስለ ቃለ ምልልሱ እናመሰግናለን። እሺ ለማመሰግናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።